voice ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ ከአሁን 3 ሰዓት እስከ 4 ሰዓት የሚያስተላልፈውን የቅዳሜ ምሽት ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናመሻችሁ፣ የተከበራችሁ አድማጮቻችን የዛሬ ቅዳሜ ጥቅምት አስራ ዘጠኝ ሁለት ሺ ዘጠኝ አመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታየነኝ። ንጉሱ ታምሬ ፕሮግራማችንን ይመራል። ከዓለም ዙሪያ በተጠናቀሩ ዜናዎች እንደ ወትሮ ዝግጅታችንን እንከፍታለን። ከዚያም ትናንት የተጀመረው ለጥያቄው መልስ ዝግጅታችን ይቀርባል። የአስቸኳይ ጊዜ አዋጁ በህወሓት ለሚመራው መንግሥት የማገገሚያ ጊዜ ነው ወይም ደግሞ በቃ መልሶ በሁለት እግሩ ሚዛኑን ጠብቆ ለመቆሚያ የወሰደው እርምጃ ነው። አሁን ብዙ ትግሮች ሰርተዋል፣ ብዙ ወንጀሎች ፈጽመዋል። እውነት ነው። ነገር ግን ሥርዓት ከትግራይ ሕዝብ ጋር ምንም የሚያገናኘው ነገር የለም። የመጀመሪያው የዞን ዘጠኝ የኢንተርኔት አምደኛው በፍቃዱ ኃይሉ ሲሆን ቀጥለው የተሰሙት ደግሞ የአረና ትግራይ ፓርቲ የአመራር አባሉ አብርሃ ደስታ ናቸው። ለጥያቄዎቻችሁ መልስ እየሰጡ አብረውን ያመሻሉ። ከዚያ በኋላ ባለው የቅዳሜ ምሽት ፕሮግራማችን አጋማሽ ደግሞ የእንግሊዝኛ ሙዚቃ መዝናኛችሁ የሙዚቃ ቃና እስከ አራት ሰዓት ድረስ እያዝናናችሁ ያመሻል። አሁን ወደ ዓለም ዜና እንለፍ። እንደምን አመሻችሁ አድማጮቻችን፣ ዜናውን የማሰማችሁ አዳኝ ፍስሐዬ ነኝ። ፑንትላንድ ያሉት የሶማሊያ ክልላዊ ባለስልጣኖች በያዝነው ሳምንት እስላማዊ መንግስት ነኝ በሚለው ቡድን ደጋፊዎች የተያዘችውን ከተማ እናስመልሳለን ብለዋል። የክልሉ ፕሬዚደንት ዶክተር አብዱ ወሊ መሐመድ አሊ አማጽያኑን እናስወጣቸዋለን ሲሉ ስብሰባ ላይ ቃል ገብተዋል። የጽንፈኛ ቡድን ደጋፊዎች ካለምንም መከላከል ነበር ኳንዳ ላይ የተባለችውን ከተማ የያዙት። ፑንትላንድ ምንጊዜም ቢሆን ራስዋን ስትከላከል ቆይታለች። አሁንም ራሷን ትከላከላለች። ዳዕሽ ኳንዳላን ይዞ እንደማይቆይ ቃል ገባለሁ ሲሉ ፕሬዝዳንቱ ተናግረዋል። ዳዕሽ እስላማዊ መንግስት ነኝ የሚለው ቡድን የአረብኛ መጠሪያ ነው። በሰሜን ምስራቅ ሶማሊያ ራሷን የምታስተዳድረው ፑንትላንድ ወታደራዊ ባለሥልጣኖች ሳያስቡት ነው አማጽያኑ ከተማይቱን የነጠቋቸው። በአካባቢው ችላ ተብሎ የቆየው ቡድን ለሚደቅነው አደጋ እንዴት ምላሽ መስጠት እንዳለባቸው እየተነጋገሩ ነው። ማይዱጉሪ በተባለችው በሰሜን ምስራቅ ናይጄሪያ በምትገኘው ከተማ ዛሬ ማለዳ በተካሄዱ ሁለት የአጥፍቶ መጥፋት ጥቃቶች ቢያንስ ዘጠኝ ሰዎች ተገድለው 24 ቆስለዋል። ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድን ከሰባት ዓመታት በፊት አመጽ የጀመረባት ከተማ ነች። የሀገሪቱ ወታደራዊ ኃይል እንደሚለው ከቦምቦቹ አንዱ የፈነዳው በክልሉ ባለው ነውጥ ምክንያት ከመኖሪያቸው የተፈናቀሉ 16,000 የሚሆኑ ሰዎች በተጠለሉበት ሰፈር ፊት ነው። ከጥቂት ደቂቃዎች በኋላ ሁለተኛው ቦምብ የፈነዳው ደግሞ በመንግስት የነዳጅ ዘይት መጋዘን ውጭ ነው። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። ይሁንና የአጥፍቶ መጥፋት ጥቃቶቹ ከዚህ ቀደም ቦኮ ሐራም ሲያካሄዳቸው ከቆዩት ጋር ይመሳሰላሉ። ቦኮ ሐራም በሰሜን ምስራቅ ናይጄሪያ እስላማዊ መንግስት ለመመስረት በሚያካሄደው ነውጥ በብዙ ሺ የሚቆጠሩ ሰዎችን ሕይወት አጥፍቷል። ከሁለት ሚሊዮን በላይ የሚሆኑ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። ቦኮ ሐራም ከሰባት ዓመታት በፊት አመፅ ከጀመረበት ጊዜ አንስቶ የንግድና የእርሻ ስራዎች ተሰናክለዋል። የተባበሩት መንግስታት ድርጅት የህፃናት መርጃ አገልግሎት ዩኒሴፍ እንደሚለው 50 ሺ የሚሆኑ ልጆች አስቸኳይ ረድኤት ካላገኙ በስተቀር በረሃብ በማለቅ አፋፍ ላይ እንደሚገኙ፣ ወደ 250ሺ የሚጠጉት ደግሞ በበቂ ምግብ እጦት እንደተዳከሙ ድርጅቱ ጨምሮ ገልጿል። የዩናይትድ ስቴትስ የምርመራ ቢሮ ስራ አስኪያጅ ጄምስ ኮሚ ባለሥልጣኖች በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ዲሞክራቷ ሂለሪ ክሊንተን የውጭ ጉዳይ ሚኒስትር እያሉ የግል ኢሜይል አሰራራቸው እንደገና እያዩ ነው ማለታቸው ነቀፌታ አስነስቷል። የምርመራው አገልግሎት በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሂደት ውስጥ ጣልቃ እየገባ ነው የሚል ነው ነቀፌታው። ክሊንተን ኦፊሰላዊ ኢሜይሎችን በግል አሰራር ዘዴ ከመጠቀማቸው ጋር የተያዘ አዲስ ኢሜይል ተገኝቷል ሲል ፌዴራላዊ የምርመራ ቢሮ ባለፈው አርብ ማስታወቁን በሚመለከት ሂለሪ ክሊንተን ምላሽ ሰጥተዋል። የምርመራው ቢሮ ስራ አስኪያጅ ጄምስ ኮሚ ኢሜይሎቹ የተገኙት ሌላ ምርመራ ሲካሄድ እንደሆነና ከክሊንተን ጋር የተያዘ ሊሆን እንደሚችል ጠቁመዋል። ክሊንተን ታዲያ የምርመራው ቢሮ ኃላፊ ራሳቸው አዲሱ መረጃ ብዙም ክብደት የማይሰጠው ሊሆን እንደሚችል ጠቅሰዋልና የምርመራው ቢሮ ሙሉውን መረጃ ይፋ እንዲያደርግ ጥሪ እናቀርባለን ብለዋል። የዋሽንግተን ፖስት ጋዜጣ ዛሬ በዘገበው መሰረት የምርመራው በአዲስ መልክ እንደሚታይ ለሀገሪቱ ምክር ቤት ማስታወቁ ከፍርድ ሚኒስቴር አሰራር ጋር የሚሄድ አይደለም፣ ሲሉ የፍርድ ሚኒስቴር ባለሥልጣኖች አስጠንቀው ነበር። በመጨረሻም የኢራቅ ኃይሎች ሞስል ከተማን እስላማዊ መንግስት ነኝ ከሚለው ቡድን ቁጥጥር ለማስመለስ የከፈቱትን ዘመቻ ለማጠናቀር ኢራቃውያን ሽዓ ሚሊሻዎች በምዕራብ በኩል አዲስ ዘመቻ በከፈቱበት በአሁኑ ወቅት ተቀላቅለዋቸው ወደ ሞስል እየገፉ ናቸው። ወደ ሞሱል በመግፋት ላይ ያሉት የኢራቅ ወታደሮች ሹራ ከተማ ገብተዋል። በዩናይትድ ስቴትስ የተመራ የአየር ድብደባና የከባድ መሳሪያ ተኩስ በከተማይቱ ላይ ከዘነበው በኋላ ነው ወታደራዊ ኃይል ሹራ የገባው። አብዛኞቹ እስላማዊ መንግስት ነኝ የሚለው ቡድን ተዋጊዎች በያዝነው ሳምንት ቀደም ሲል ሲቪሎች ህዝብን ጋሻ በማድረግ ከአካባቢው ወጥተዋል። ይሁንና የዩናይትድ ስቴትስ የአየር ድብደባ የማፈግፈጉን ሂደት በማሰናከሉ አንዳንድ ሲቪሎች ሊያመልጡ እንደቻሉ ወታደራዊ አዛዦች ተናግረዋል። የኢራቅ ወታደሮችና የኩርድ ኃይሎች በደቡብ በምስራቅና በሰሜን በኩል መንደሮችን እየያዙና በጽንፈኛው ቡድን የተቀበሩ ወጥመዶችን እያመከኑ ወደ ሞስል መግፋቱን ቀጥለዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ የዓለም ዜናዎቹን አደመጥን። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። ቀጥሎ የሚቀርበው ለጥያቄው መልስ ዝግጅት ይሆናል። ስርጭታችንን መስመሮች በጥራት ለማድመጥ እንድትችሉ የተጨመሩትንም ጭምር አንድ ጊዜ ልናገርና ወደ ፕሮግራሙ እናልፋለን። በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርስ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርስ በ25 ሜትር ባንድ በ11720 በ12040 በ12110 በ12130 በ12140 እና በ13775 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ታገኙናላችሁ። መልካም ቆይታ። አሁን ለጥያቄው መልስ የምሽቱ የጥያቄው መልስ ዝግጅት ከትናንት የተከተለ ዝግጅት ነው። ይዞ የቀረበው ለጥያቄዎቻችሁ መልስ ሰጪዎች በኢትዮጵያ ወቅታዊ ሁኔታ፣ በአስቸኳይ ጊዜ አዋጁ፣ በፖለቲካው ምህዳርና ሌሎችም ጉዳዮች ላይ ከናንተ ከአድማጮች ለደረሱን ጥያቄዎች መልስ የሚሰጡ በኢትዮጵያ የዕለት ተዕለት ሕይወት ውስጥ ንቁ ተሳትፎ ያላቸው ወጣቶች ናቸው። የኢንተርኔት አምደኛው በፍቃዱ ኃይሉና የተቃዋሚው የአረና ትግራይ ፓርቲ አባሉ አብርሃ ደስታ። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። የዛሬው ዝግጅት የሚቀጥለው ትናንት ካቆመበት የአድማጭ ጥያቄ ይሆናል። ሰላም፣ የቮይስ ኦፍ አሜሪካ ታዳሚዎች እንደምን አላችሁ? የኔ ጥያቄ አሁን ለአቶ አብርሃም ደስታ። አቶ አብርሃም ደስታ ለኢትዮጵያዊነትህ ምንም ጥርጥር የሌለው ያስመሰከርክና ወደፊትም የምትቀጥልበት ጀግና መሆንህን እናውቃለን። ሆኖም ግን አሁን ወያኔ ያለውን ችግር እኔ መዘርዘር አያስፈልገኝም፣ የታወቀ ነው። አጣብቂኝ የሚውስጥ ገብቶ ወደ ላፋፍ ላይ ቁሞ ሊወርቅ እየተንገዳገደ ነው። በሌላ በኩል ደግሞ የትግራይን ህዝብ ስም በመጠቀም ብዙ ነገር ዘርፏል። ብዙ ሰው ነፍስ ጠፍቷል፣ ብዙ ሰው ታስሯል እና በአሁኑ ሰዓት በዚህ አጣብቂኝ ጊዜ እያለ እሱ አሁን የማምለጫውን ጊዜ ባይሳካለት የማምለጫውን ሁኔታ እያሰበ ነው እና ወደ ውጭ ሀገር ብዙም ገንዘብ ሳካ አውጥቶ ስለነበረ ወደዚያ ጥሎ ሊሄድ ነው። በተለይ የትግራይን ህዝብ ከጎንደር ከጎጃም ከወሎ ከቅርብ ካሉት እንዲ ከኤርትራ ጋር ደም አጋብቶት ከመሄድ በፊት የትግራይ ህዝብ ይህንን አውቆ ምን ማድረግ አለበት? እናንተስ ምን እንዲደረግ ጥረት ታደርጋላችሁ? የውሃ ላይ ኩበት አድርጎት ሊሄድ ነው። የትግራይ ህዝብ እንዳይሰማ ተደርጎ ታፍኖ ችግሩን ሳይሰማ ነው ያለው እና የትግራይ ህዝብ በወያኔ ላይ መነሳት የለበትም ወይ? ምን ታስባላችሁ ነው የኔ ጥያቄ። አመሰግናለሁ። እንግዲህ አቶ አብረሃ ሊወድቅ እየተንገዳገደ ነው የሚለው አመለካከት የአድማጫችን እና የአድማጫችን ብቻ ነው። ይሄንን አስረግጠን ወደ መልሱ እንለፍ። አቶ አብርሀ ያው ኢህአዴግ ህይወት እየተንገዳገደ ነው በሚለውን እስማማለሁ። ልክ ነው። አሁን ብዙ ችግሮች ሰርተዋል፣ ብዙ ወንጀሎች ፈጽመዋል። እውነት ነው። ነገር ግን ስርዓት ከትግራይ ህዝብ ጋር ምንም የሚያገናኘው ነገር የለም። በትግራይ ህዝብ ስም እየነገደ ብዙ ነገር መስራት የታወቀ ሆኖ ማለት ነው። ስለዚህ የትግራይ ህዝብ እንደ ህዝብ መታየት ነው ያለበት እንደ ህወሀት አይደለም፣ እንደ ገዢ አይደለም። ስለዚህ ህወሀት ለፈጸመው ጥፋት ህዝብ ተጠያቂ የሚሆኑበት እድል አይኖሩም። አሁን ምን መደረግ አለበት ለሚለው ያው ይህን ግንዛቤ መፍጠር ነው። የትግራይ ህዝብ እንደ ማንኛውም ኢትዮጵያዊ በስቃይ የሚኖር ነው። ከድሮ ጀምሮ ህወሀት ጫካ ያለም እየተገደለ የመጣ ነው። ስለዚህ የትግራይ ህዝብ ህወሀት ከሚፈጽመው ወንጀል ጋር ግንኙነት ያለው አይደለም። ህወሀት ለፈጸመው ወንጀል ህወሀት ነው የሚወጣው ብዬ ነው የማስበው። ነገር ግን አሁን ስለ ጥፋት ስለ ወንጀል ስናወራ ህወሀት ሊወድቅ ተንገዳገደ እንጂ አልወደቀም። ስለዚህ አሁን ማድረግ ያለብን ስለ መጪው ጊዜ ነው። ከህወሀት በኋላ ከኢህአዴግ በኋላ ምን መሆን አለበት? እንዴት አብረን መኖር አለብን? እንዴት ህዝብ ከህዝብ ጋር ተፋቃቅሮ ተቻችሎ እንዴት መኖር ይችላል? የኢትዮጵያን አንድነት እንዴት ማስቀጠል እንችላለን? በሚለው ላይ ነው መነጋገር ያለብን አሁን ህወሀት ወንጀል ሰርተዋል እና እንደዚህ ሊሆን ነው እንደዚህ ልናርዝግ ነው ካልን፣ ባለ ጠበንጃ ነው የታጠቀ ድርጅት ነው። ስለዚህ ፍቃደኛም ላይሆን ይችላል፣ እንደዚህ ለይተን ኢላማ የምናደርገው ከሆነ ከስልጣንም ላይወርድ ይችላል። ወይም ደግሞ አለመቻል ለቻል እንኳ ባይችል ኢትዮጵያን ሊያበላሽ ይችላል። የህዝቦችን አንድነት፣ የሀገር አንድነት ማፈራረስ ይችላል። ስለዚህ አሁን ማድረግ ያለብን ብለን የምናስበው እኛ ለውጥ ፈላጊ የኢትዮጵያ ህዝብ የትግራይን ህዝብ ጨምሮ ማለት ነው አደራጅተን ለተቃውሞ አነሳስተን ኢህአዴግ በሰላማዊ መንገድ ስልጣን የሚያስረክብበትን መንገድ ማመቻቸትና የኢህአዴግም መጭው ጊዜ ያው ሰኪር ማድረግ እነሱም የማይጎዱበት ስልጣናቸው ግን ለህዝብ የሚያስረክቡበት ሁኔታ መፍጠር አለብን። ያው ህወሀት እንደዚህ ነው፣ እንደዚህ ሰርተዋል፣ እንደዚህ መሆን አለበት እያልን ከቀጠልን ግን ያው ህወሀት የስልጣን በስልጣን የመቆየት እድሉ እንኳን አነስተኛ ቢሆን ብዙ ነገር ማበላሸት ነው። ሀገራችንም ሊያሳጣን ይችላል። በህዝብ መካከልም ግጭት ሊኖር ይችላል አሁን እየተነሳ ካለው ተቃውሞ አንጻር። ስለዚህ የትግራይ ህዝብ ማድረግ ያለበት ተደራጅቶ ህወሀትን ተቃውሞ እንደ ሌላው ህዝብ ስልጣኑን በሰላማዊ መንገድ የሚያስረክብበት መንገድ ነው ማመቻቸት ያለበት። እንግዲህ ከሰሞኑ እንዳየ ነው ኢትዮጵያ ውስጥ ወጣቶቹ በኦሮሚያ፣ እንዲሁም በጎንደር በአማራ ክልል በአንዳንድ ቦታም የተካሄደውን፣ አዲስ አበባም ብናይ ወጣቶቹ በሰላም እጃቸውን አጣጥፈው የጠየቁበት ነው። አሁን ኢትዮጵያ ውስጥ እንዲሁም በአስቸኳይ ጊዜ አዋጁ ምክንያት መጻፍ፣ መናገር፣ መሰብሰብ የተከለከለበት ድፍንፍን ያለበት ሁኔታ ነው ያለው። እናንተ ሁለታችሁ ሶሻል ሚዲያ ላይ በመጻፍና ወጣቶችን በማነቃ ማቃት እንዲሁም የኢትዮጵያን ጉዳዮች በማንሳት ነው የምትታወቁት። እና አሁን አብረሃ ያለውን እንዴት ነው አሁን ካለበት ሁኔታ የኢትዮጵያን ሕዝብ፣ የኢትዮጵያን ወጣቶች፣ የኢትዮጵያን ማህበረሰብ ወደ አንድ እርከን ማስተላለፍ የምንችለው? በኔ እምነት የአስቸኳይ ጊዜ አዋጁ በህወሀት ለሚመራው መንግስት የማገገሚያ ጊዜ ነው ወይም ደግሞ እቃ መልሶ በሁለት እግሩ ሚዛኑን ጠብቆ ለመቆሚያ የወሰደው እርምጃ ነው። ስለዚህ አንዳንዶቹ በጣም መሰረታዊ መብቶች ናቸው የመናገር እና ይህንን ኢንተርቪው የመስጠት ጀምሮ አዲስ ዘመን ላይ በቅርቡ የወጣትን ላይ እንደዚህ አይነት ነገር ተጽፏል። ለቪኦኤ መስጠት ልክ አሁን ኢሳትና ኦኤምኤን እንደተከለከሉ ሁሉ ለቪዮኤ መስጠት የሚያሳስር ነገር ሆኗል። ግን መሰረታዊ መብቶች ላይ አንዳንድ ጊዜ የምንወስዳቸው ሪስኮች ይኖራሉ። በቃ ይህን ሪስክ ወስደዋለሁ ብሎ ግዴታ ሊታገሉለት የሚገባ ማለት ነው። በቃ ይሄንኛውን ማሳለፍ የማልሰጠው መብት ነው የምንለው ማለት ነው። መናገር ቤዚክ ነው። አልበለዚያ ሁሉንም ነገር አሳልፈን እንሰጣለን ብዬ ነው የማስበው። ስለዚህ መናገር ዘርሊስ ትንሽ የምናደርገው ነገር ስለሆነ በዛ መንገድ ነው አሁን ካለንበት ጨለማ መውጣት የሚቻለው ብዬን ማስበው። በመሰረቱ በኦሮሚያና አማራ አካባቢ የነበሩት ህዝባዊ ተቃውሞዎች በሙሉ የአፈና የወለዳቸው ተቃውሞዎች ነበሩ እና ወደ መጨረሻ ላይ ትንሽ ወደ አመፅ አድገዋል። ይህ የሆነው ለምንድን ነው? መጀመሪያውንም የአደባባይ ተቃውሞም አያስፈልግም ነበረ። አሰራር ስለሌለ የህዝባዊ ጥያቄዎች የሚመለሱበት ከእንደገና አማራጭ ድምጾች የሚስተናገሩበት ፓርላማም ሚዲያም ሲቪል ሶሳይቲም ስለሌለ በነዛ ምክንያት የገነፈሉ ናቸው። ስለዚህ የአስቸኳይ ጊዜ አዋጅ የሚያቆም ናቸው ናቸው ብዬ አላምንም። ለተወሰነ ጊዜ እንዳልኩት ለገዢው ቡድን የመረጋጊያ እና የመቆሚያ ከዛ ደግሞ ህጋዊ ተጠያቂነትን ከላዩ ላይ የማውረጃ እድል ይሰጠዋል። ነገር ግን ከምርጫ ዘጠና ሰባት በኋላ በመጡ አፋኝ ህጎች በህግ ስም የሚሰሩ አሰራሮች ያፈኑት ህዝብ ፈንድቶ የወጣ ድምፅ ነው የአሁኑ ተቃውሞ። ስለዚህ ምናልባት ጊዜያዊ መዋዠቅ ቢኖርም እንኳን ዝምታ ወይም ጸጥታ ቢኖርም እንኳን ሰላም አይኖርም። ስለዚህ መልሶ ይፈነዳል። ምንም እንኳን ብዙዎቻችን ደንግጠለ ጊዜ አፈገፈግም ቢመስልም ዞሮ ዞሮ አጎንብሰን የምናሳልፍ የማንችላቸው መሰረታዊ መብቶች አሉ። ስድስት ወር ሙሉ መታፈን አይቻልም እና አንዳንድ በመሰረተ ልማት ተቋማት አካባቢ ማለፍ ከአስራ ሁለት ሰዓት እስከ አስራ ሁለት ሰዓት ይላል። አሁን ያ ማለት እኮ ለምሳሌ ድልድይ፣ መሰረተ ልማት በድልድይ ላይ ወደ ቤቴ ሲሄድ ልያዝ እችላለሁ ማለት ነው በማንኛውም ሁኔታ። ስለዚህ ከዚህም ውጭ ደግሞ በተሞክሯችን የምናውቀው ማለት ነው፣ ገዢው ፓርቲ ከፈለገ አንድ ተቃዋሚውን ለማሰር ከፈለገ ሰበብ ነው እንጂ የሚፈልገው ለማሰር ህግ ሲያጣቅስ አይተናናቅ። ኦፍኮርስ አንድ ካሰረው በኋላ በየትኛው አንቀጽ እንቅሰሰው የሚባል አባባል ይመጣል። አሁን ሰሞኑን የታሰሩት ወዳጆቻችንን መመልከት ይቻላል። ለምሳሌ ብሌን ምስል ሰማንታ ፓወር እንድትፈታ ስትወተውትላት የነበረች ሴት ነች። የሰማያዊ ፓርቲ አባልም ነበረች። አሁን እሷ ላይ ፖሊስ ቀጠሮ እየጠየቀባት ነበር። አስር ሺህ ብር ዋስ ተፈቅዶላት ነበረ። እሱን አስከልክሏል ይግባኝ ብሎ ነገር ግን ዛሬ ፍርድ ቤት የማቅረብ ግዴታ የለብንም በአስቸኳይ አዋጁ መሰረት የሚል አዲስ አቤቱታ ፖሊስ ይዞ መጥቷል። ከታሰረች ከአስር ቀን በኋላ ወይም እንደዚህ ገደማ ማለት ነው ስለዚህ ኢትዮጵያ ከቦታ በቅጡ ለሚረዳ ሰው አንድ ተቃዋሚ የሆነ ሰው ወይም ደግሞ መንግሥት ላይ የራሱ ትችት ወይም የራሱ ተቃውሞ ያለው ሰው የሚታሰረው የሆነ ጊዜ አደጋ ሆኗል ብሎ በሚታሰብበት ጊዜ ነው እንጂ የሆነ ሕግ ስለተላለፈ አይደለም። የአስቸኳይ ጊዜ አዋጁ ባልነበረበትም ጊዜ ኢትዮጵያ በተመሳሳይ ሁኔታ ውስጥ ነበር የነበረችው ብዬ ነው ማምነው። ምክንያቱም ፍርድ ቤት የማይቀርቡ ሰዎች አሉ። ኦፍኮርስ ስማቸው የሚታወቁ ሰዎች በቀላሉ ፍርድ ቤት ይቀርቡ ይሆናል። ግን ስማቸው የማይታወቁ ፍርድ ቤት ሳይቀርቡ የተለያዩ ቅጣቶች ተቀጥተው ጦር ላይ ተወስደው የተለያዩ ማሰልጠኛ ጣቢያዎች ተወስደው የሚፈቱ ሰዎች ነበሩ። ለምሳሌ አዲስ አበባ ውስጥ የ ኦሮሞ ፕሮቴስት በሚባለው የተጠራው ሰልፍ ጊዜ አንደኛ ተከሳሽ የነበረውን ልጅ አግኝቼዋለሁ። አንድ ሺህ አንድ መቶ ሰባ ስድስት ሰዎች አዋሽ ሰባት የሚባለው ቦታ ኃይለኛ ወታደራዊ ቅጣት ተቀጥተው እንደተመለሱ ነግሮኛል። ክስ የተመሰረተባቸው ጥቂት ሰዎች ናቸው። በዋስ ወጥተዋል። አሁን በአስቸኳይ ጊዜ አዋጁ ወቅት የሚያዙ ሰዎች ይወሰድባቸዋል ተብሎ የተነገረውን አይነት እርምጃ ነው የተወሰደባቸው። አመሰግናለሁ። ለእናንተ ጥያቄዎችን እንዲልኩልን ማሳሰቢያ ስናስተላልፍ ለአድማጮች በብዛት የመጡት ከማንነት ጥያቄ ጋር የተያዙ ጥያቄዎች ናቸው። የወቅቱ ጥያቄዎች ናቸው። ኢትዮጵያ ውስጥም የተካሄደው ተቃውሞ ከዚሁ ከማንነት ጋር የተያያዘ ነው ለማለት ይቻላል። በርካታ በወልቃይት ማን ነው የሚል ጥያቄ መጥቶልናል። በቁጫ ያለው ስንት ዓመት በፊት ጀምሮ የቁጫ ማህበረሰብ ህገ መንግስቱ የሚጠይቀውን መስፈርት አሟልቶ እስካሁን መብቱ አልተከበረለትም የሚል ጥያቄ ከሐዋሳ አድማጫችን ተልኮልናል። እንዲሁም በአዲስ አበባ ዙሪያ ያሉ ከተሞች ማስተር ፕላን የሚባለው እና ባለፈው ህዳር ጀምሮ የኦሮሞ ወጣቶችን ተቃውሞ የቀሰቀሰው ይሄ የማንነት ጥያቄ ነው። በዛ ዙሪያ ጥያቄዎች መጥተውልናል። በሌላ በኩል እንዲ ቀደም ሲል የጠቀስኳቸው አቶ ዳኛቸው ተፈሪ የሚባሉ አማራ ክልል ተወስደው ወደ ትግራይ የተካለሉ ብዙ ሌሎች ቦታዎች እንዳሉ ጠቅሰው ገልጸውልናል። እነኚህን ጉዳዮች ብትመለከቱ፣ አብርሃ በተለይ አንድ ጥያቄ መጥቷል። በሱ መንደርደሪያ እንጀምርና ከዚያ ወደ በፍቃዱ እንሄዳለን። አመሰግናለሁ። የአማርኛው ክፍል አዘጋጆች፣ በርሄ ጸጋዬ ይባላለሁ፣ ከአውስትራሊያ ነው። መጀመሪያ ለአብርሃ ደስታ ልታቀርቡልኝ የምፈልገውን ጥያቄ አብርሃ ደስታ፣ የትግራይ መስተዳደር በወልቃይት ጠገዴ ማህበረሰብ ላይ የሚያሳድረው ተጽዕኖና የሚያደርገው ግፍ በምን መልኩ መለከተዋል? እሱስ ለስልጣን ቢበቃ የወልቃይት ጠገዴ ማህበረሰብ ከየትኛው አካል ነው ብሎ ይመድባል? አማራ ወይስ ትግሬ? አመሰግናለሁ። ሌላ ጥያቄ አለ ላሰማችሁ። ከአማራ ክልል ተወስደው ወደ ትግራይ ክልል የተካለሉ ወረዳዎች የወልቃይት ጠገዴና ጠለምት ነዋሪዎች የአማራ ማንነት ጥያቄ አንስተው ማንነታችን አማራ ስለሆነ ወደ አማራ ክልል መመለስ እንፈልጋለን ያሉት አቤቱታ ማሰማታቸው ይታወቃል። ነገር ግን መንግስት የዛን ሁሉ ህዝብ ጥያቄ በአግባቡ ከመመለስ ይልቅ የአንዳንድ ጸረ ሰላም ሀይሎችና ትምከተኞች ሁከት መፍጠር ነው እያለ የቻለውን እየገደለ ቀሪውን እስር ቤት እያጎረ ይገኛል። እናም በእናንተ አመለካከት ይሄ እንዴት ሊፈታ ይችላል ይላሉ። በአብርሃን ጀምርና አጠቃላይ የማንነት ጥያቄዎችን በተመለከተ እናንተ ለመላ ኢትዮጵያ የምትታገሉ ለሰላም ለእኩልነት የምትታገሉ ወጣቶች ናችሁና እስቲ ከአብርሃን ጀምር። ይሄ ጥያቄ በተደጋጋሚ የተጠየቀ ነው። ግን አጠር ባለ መልኩ አሁን በአጠቃላይ በኢህአደግ መስፈርት አንድ መወስደው ነገር አለ። ሁለተኛ እኛ ብንሆን ወይም ደግሞ የእኛ ማራጭ ሀሳብ ወይም ኢህአደግ ቢቀየር እንዴት ነው የሚፈታው የሚለው ነው። እኔ ለምሳሌ ኢህአደግ የወልቃይትን ህዝብ በድለዋል፣ እስማማለሁ። ተጨቆነዋል፣ እስማማለሁ። ምክንያቱም ህወሀት በትግራይ ሙሉ ህዝብ ገድለዋል ጨቁነዋል። ማስተዳደር አይችልም። ብዙ ነገር አበላሽተዋል። በወልቃይት በሁመራ አካባቢ የተፈጸመው በደል በአድዋም ተፈጽመዋል፣ በሀውዜን ተፈጽመዋል፣ በአድግራትም ተፈጽመዋል። ስለዚህ እዚህ ላይ ጥያቄ የለም። ህወሀት የህዝብ ጥያቄ ከመመለስ ህዝብን እንደሚያንቋሽሽ ህዝብን እንደሚበድል እናቃለን። በራሳችን ላይ የሚደርስ ይሆናል። ስለዚህ የወልቃይት ህዝብ በደል ደርሶበታል ጥያቄም አንስተዋል ጥያቄው ደግሞ ተገቢ ነው በትግራይ ክልል በጣም የሚበደል ከሆነ ወደ አማራ ክልል እንፈልጋለን ብሎ ማለቱ ተገቢ ሊሆን ይችላል ነገር ግን ምንድን ነው ማድረግ ያለብን እንደዚህ አይነት ጥያቄ ሲጠየቅ ከአንድ ክልል ወደ ሌላ ክልል ነው እየተጠየቀ ያለው ስለዚህ መርህ መሰረት አድርገን ነው መፍታት ያለብን መርህ ስል ለምሳሌ ጥያቄ ሲነሳ በወልቃይት ምን ማለት እንችላለን? መስፈርቱ በኢህአደግ ህገ መንግስት መሰረት ብሄር ወይም ቋንቋ መሰረት ያደረገ ነው። የህዝብ ፍላጎት መሰረት ያደረገ ነው። ሌላ ሌላ መስፈርቶች አሉ። ስለዚህ በዚህ መንገድ ስህተት አለው ወይ ወይም ደግሞ እንዲህ ብናደርገው በመላው ሀገሪቱ እንዲህ ይሆናል የሚል አይነት መልስ ነው መስጠት ያለብን። ግን በቀጥታ ጥያቄው ለመመለስ ያህል ግን ለምሳሌ ከአማራ ክልል ወደ ትግራይ ክልል የተወሰዱ መሬቶች አሉ የሚለው ጥያቄ ስህተት አለበት፣ መሰረታዊ ስህተት። ምክንያቱም አማራ ክልል የሚባል የተፈጠረው በኢህአዴግ ጊዜ ነው። ከኢህአዴግ ከሀያ አምስት ዓመት በፊት አማራ ክልል የሚባል አልነበረም፣ ትግራይ ክልልም የሚባል አልነበረም። አሁን የተወሰነ ክፍል ሀገሮች ነበሩ። እነዚህ ክፍል ሀገር የነበሩ ቋንቋ መሰረት ተደርገው የተከልሉ አልነበሩ። በጌምድር ክፍለ ሀገር ነበረ። ወሎ ክፍለ ሀገር ነበረ። ትግራይ ክፍለ ሀገር ነበረ እና በአጼዎቹ ጊዜ ለራሳቸው በሚመች መልኩ ከልለው ክፍለ ሀገር ብሎ ነበር። አሁን ኢህአዴግ ሲመጣ ደግሞ በቋንቋ መሰረት አደረጋለሁ ብሎ በቋንቋ ከፋፍሎ እንዳለ ሀገሪቱን ሙሉ በአዲስ አረንጃ አድርጎ ክልሎችን ሰርተዋል። ስለዚህ በጌምድር ክፍለ ሀገር የነበረ ለምሳሌ ግማሹ ወደ ትግራይ ክልል፣ ግማሹ ደግሞ ወደ አማራ ክልል አድርጎ ሰርቶታል። ወሎ ክፍለ ሀገር የነበረ እንደዚሁ ግማሹ ወደ አማራ ክልል፣ ግማሹ ደግሞ ወደ አፋር ክልል። ትግሬ ክፍለ ሀገር የነበረ ግማሹ ወደ ትግራይ ክልል፣ ግማሹ ደግሞ ወደ አፋር ክልል አድርጎታል። ስለዚህ እንዳለ ነው የቀያየረው ክልል ወይም አከላለል ነው የመጣው። ስለዚህ ከዚህ ወደዚህ ተወሰደ ካልን ኦሮሚያ የሚባል ክልልም ሊኖረን አይችልም ማለት ነው። ወይም ደግሞ ቤንሻንጉል ወይም አፋርም የለንም ማለት ነው። የተወሰነ አምስት ወረዳዎች ከትግሬ ክፍለ ሀገር ከድሮ ትግሬ ክፍለ ሀገር ወደ አፋር ክልል የተካለሉ አሉ። ስለዚህ አሁን ትግራይ ክልል መጥቶ የኔ የነበሩ ናቸው ማለት አይችልም የትግሬ ክፍለ ሀገር የነበሩ እንጂ የትግራይ ክልል ወረዳዎች አይደሉም ስለዚህ አጠቃላይ መርፉ መሰረት አድርገን ምን እያልን ነው የድሮ ክፍለ ሀገር ይሻለናል እያልን ነው ወይ አሁን የኢህአዴግ ቋንቋ መሰረት ያደረገ አይደለም እያልን ነው እና ግልጽ መሆን አለበት ለሌላውም ለሌላ አካባቢ ችግሩ ለመፍታት እንዲመቸን ማለት ስለዚህ አሁን የወልቃይት ድሮ በበጌምድር ክፍለ ሀገር ስለነበረ በጌምድር ደግሞ አማራ ስለሆነ የአማራ መሬት ነው ካልን አንቦም ድሮ በሽዋ ክፍለ ሀገር ስለነበረ አሁን ወደ ሽዋ ክፍለ ሀገር መመለስ አለበት ወደ አማራ መመለስ አለበት ማለት ልንል ነው ማለት ነው። ስለዚህ አጠቃላይ ሀገሪቷን አከላለል እንደገና ሊቀይረው የሚችለው ስለዚህ በዚህ መንገድ ችግር ይፈጠራል። አጠቃላይ ለሀገሪቷን ሙሉ ሊያሰራ የሚችል መርህ ነው ፈልገው ይህ መርህ ደግሞ ይጣሳል ማለት ነው። እኛ ብንሆን ግን ይህን ችግር እንዴት እንፈተዋለን የሚለው ነው። በመጀመሪያ የክልል የሚባል መሬት አይኖረንም። መሬት የሀገር ወይም ደግሞ የግለሰብ ነው። የአማራ መሬት ወይም የትግራይ መሬት የሚባል አይኖረንም። ችግሩን ወደ አማራ እንፈልጋለን ወይም ወደ ትግራይ እንፈልጋለን የሚል ህዝብ ሲነሳ መጀመሪያ ጥናት ይደረጋል። ተቋማት ወይም ነጻ ሰዎች ነጻ ተቋማት ጥናት ያደርጋሉ። ወዴት ቢካለሉ የበለጠ ህዝቡ ሰርቪስ ያገኛል፣ አገልግሎት ያገኛል። ወዴት ቢካለል የበለጠ ተጠቃሚ ይሆናል የሚለውን ይጠናል። የሀገር ሽማግሌዎች፣ የዛ አካባቢ ተወላጆች ይኖራሉ። እነሱን በማማከት ወዴት እንደሚሻል ይወሰናል። በመጨረሻ ሻለው ይወስናል። ከዛ የህዝቡን ውሳኔ እንቀበላለን ማለት ነው። አብረሃ እዚህ ላይ ላቋርጥህና፣ ለውይይትም እንዲመቸን ቋንቋን መሰረት ያደረገ ፌዴራሊዝምን የሚቃወሙ ድርጅቶች የሚሉት እንዳውም በግለሰብ መብት ላይ የተመረኮዘ ሕገ መንግስት ቢኖረን ቅድም አንተ እንዳልከው መሬት የግለሰብም ሊሆን ይችላል፣ የመንግስትም ሊሆን ይችላል እንደ ሁኔታው ከሌሎች ሀገሮች ተጠንቶም እንደ አግባቡ ሊሆን ይችላል። ባለበት ቦታ እያንዳንዱ ህዝብ አሁን ለምሳሌ የወልቃይት ህዝብ በትግራይ ክልል ውስጥ ስለሆንኩኝ ልጆችን አማርኛ ላስተምር አልቻልኩም፣ ባህሌን ላስተላልፍ አልቻልኩም ነው ያለው ጥያቄ። የቁጫም ህዝብ እንደዚህ ነው የሚለው፣ የኮንሶም ህዝብ እንደዚህ ነው የሚለው። ኦሮሚያ ደግሞ ሊወሰድብኝ ነው በዛ በአዲስ አበባ ዙሪያ ያለው ባህሌ ያካበትኩት ለአመታት ነው የሚለው ቋንቋን መሰረት ያደረገ አከላለል ቢቀርና የእያንዳንዱ ግለሰብ የሚከበርበት ሁኔታ በሕገ መንግስቱ ጎልቶ ቢወጣ ኢትዮጵያ ውስጥ ሰላምና ዲሞክራሲ ሊሰፍን ይችላል የሚሉ አሉ። በፍቃድ ውስጥ እዚህ ላይ አስተያየትህን ስጠኝ። በመሰረቱ የማን ነው ወልቀት የማን ነው ወይም እንደዚህ አይነት የሚሉትን ጥያቄዎች በግለሰብ ደረጃ እኔ ራሴ እንደ ጸሐፊ ነው የምወስደው። የፖለቲካን የፖለቲካ ዲሲሽን ሰጪ አይደለም ግን ፖለቲካ ፓርቲ አባልም ቢሆን በግል ደረጃ ሊወስነው ነው የሚችለው ብያ ላስብ። በመጀመሪያ ደረጃ መመለስ ያለበት ይህንን ጥያቄ ህዝቡ ጥያቄውም የሚመጣው ከህዝቡ ነው። ስለዚህ ህዝቡ የትኛውን መንገድ ነው የሚመርጠው ለሚለው እድል ሊሰጠው ይገባል። ኢትዮጵያ ውስጥ እየተደረገ ያለው ተቃራኒው ነው። ለምሳሌ ይህንን ጥያቄ የሚያነሱ የኮሚቴ አባላት ይታሰራሉ። በወልቃይትም ሆኗል፣ በሌሎቹም አካባቢ እየሆነ ያለ ነገር ያንን ሀሳብ ደግፈው ወይም እያቀነቀኑ የሚወጡ ሰልፈኞች በሀይል ይበተናሉ። በዚህ ሂደት ውስጥ ሰዎች ይገደላሉ፣ በብዛት ይታሰራሉ እና ጥያቄ ለመፍታት ቀርቶ ለማስተናገድ እንኳን ራሱ መጠየቅ እንኳን የሚቻልበት የፖለቲካ ምህዳር የለም። ያ ነው ትልቁ ችግር። አትሊስት ህዝቦች ጥያቄያቸውን እንዲያነሱና መልስ አሰጣጡ ስርዓት ላይም እንዲሳተፉ ማለትም ራሱ እንዴት ነው መልስ እንዲሰጣቸው የሚፈለጉት? ለምሳሌ ያክል በሪፈረንደም ነው ወይ የሚለውን ዴሞግራፊካሊ፣ በሀያ አምስት ዓመት ውስጥ በገዢው ቡድን የተሰራ ሴራ አለ። ስለዚህ በሪፈረንደም አያዋጣልም የሚሉ ከሆነም የፖለቲካ ዲሲሽን በምን አይነት መልኩ ይፈልጋሉ፣ ፍርድ ቤት ሊወስዱት ይችላሉ ወይ የሚሉት ነገሮች የሚጣሩት፣ ህዝቡ ጥያቄውን በነፃነት እንዲያነሳና መልሱም እንዴት ማግኘት እንደሚፈልግ ሊጠየቅ ይገባዋል። ያ እድል አልተሰጠውም ነው ትልቁ ችግር ማለት ነው። ስለዚህ እኔ በመሰረቱ ለሊበራል አይዲያዎች በጣም አደላለሁ። ኢንዲቪጁዋሊስት ነኝ። ስለዚህ ግለሰባዊ የሆነ መሰረት ያለው ህገ መንግስት ቢኖረን ኖሮ አብዛኛዎቹ ጥያቄዎች የማንነት ጥያቄዎች እንዲሆኑ ኢኮኖሚካል መሰረት ስለሚኖራቸው፣ ምክንያቱም በማንነት ላይ ተመስርቶ የሚደረጉ የኢኮኖሚ በደሎችም ስለሚኖሩ፣ በነዛ ምክንያት ስለሆነ፣ ምክንያቱም ብዙዎቹ ተቃውሞዎች ካየናቸው አያቆሙ ማንነት ላይ አንዳንድ ጊዜ እንትን የእኔ ነው፣ እንትን የእኔ አይደለም የሚሉ ንብረት ላይ ያተኮሩ ተቃውሞዎችንም እንሰማለን። ስለዚህ በአሁኑ ሁኔታ እንደዚህ አይነት ህገ መንግስት እንዲኖረን የህግ የበላይነት ያለባት ሀገር ስላልሆነች እና ለህዝቡ ወይም ለግለሰቦች ስብስቡ ስለማይሰጠው ከመጀመሪያው ጥያቄውንም ማንሳት አይቻልም። ሁለኛ መርስን ማግኘት አይቻልም። መጀመሪያ ነጻነት ይቀድማል ነው አባባል። እሺ አመሰግናለሁ አብርሃም። የምትጨምረዋን ገብጋቢ ነገር ከሌለ ሁለት አንኳር ጥያቄዎች አሉኝ። ወጣቶችን የተመለከተና እዛ ላልፍ እችላለሁ። ትንሽ ጨምር። እሺ እዚህ ላይ የማንነት ጥያቄዎች የሚነሱ አሉ። እነዚህ መነሻቸው በኢትዮጵያ በአሁን የኢህአዴግ ህገ መንግስት መሰረት መብት ለ ቡድን ስለተሰጠ ነው። የቡድን መብት ነው ቅድሚያ የሚሰጠው። ስለዚህ የሆነ መብት ለማግኘት የሆነ ጥቅም ለማግኘት ሰው የግድ በማንነት ወይም በቡድን መጠየቅ አለበት፣ ምክንያቱም በግለሰብ ደረጃ መብት ስለማያገኝ ማለት ነው። መሬት ለማግኘት የግድ በብሔር ወይም በብሄረሰብ መደራጀት አለበት። ስለዚህ በእነዚህ ምክንያቶች ነው የማንነት ጥያቄ የሌላ ጥያቄ እየተነሱ ያሉ። ስለዚህ የማንነት ጥያቄ በዚህ የነጻነት ጥያቄ ነው። ስለዚህ ሰው እንደ ግለሰብ ነጻ ከሆነ በማንነቱ ምክንያት ካልተጎዳ፣ አድልዎ ካልደረሰበት፣ ወይም አላስፈላጊ ጥቅም ካላገኘ እነዚህ የማንነት ጥያቄዎች አይነሱም ነበር። ስለዚህ መሰረታዊ ነገር እነዚህ ጥያቄዎች መወገድ የሚችሉ ነጻነትን በመፍቀድ ነው። ሁሉም ሰዎች እኩልን በእኩል አይን በማየት ነጻ ሁነው ሃሳባቸውን፣ መብታቸውን እንዲጠይቁ በመፍቀድ ነው። እነዚህ ጥያቄዎች ማስቀረት የሚቻለው አመሰግናለሁ። ው በጣም ብዙ ጊዜ ኖሮን እዚህ ላይ ብንወያይ ደስ ይለኛል። ወደ አልኩት አንገብጋቢ ጥያቄ ሊሄድ አቶ ሳተናው አሊ፣ ብዙውን ጊዜ የጥያቄው መልስ ፕሮግራማችን ተሳታፊ ናቸው። አንዱን ጥያቄ ወስድላችኋለሁ። በአሁኑ ወቅት ስደት ለኢትዮጵያውያን ወጣ ቶች መደበኛ ስራ እየሆነ ነው። ይህም የሆነበት መሰረታዊ ምክንያት ሀገሪቱ ለዜጎች ምቹ እንዳትሆን ስለተደረገ ነው ይላሉ። በሀገሩ ለመማር ለመስራት፣ የጎሳ አስተሳሰብ ጠባብነት በሽታ ሰፍኗል። ያሞኖ ግን ስራ ለማግኘት የጎሳ ድርጅት አባል መሆን ያስፈልጋል። ወጣቱ በህዝብ ላይ በሀገር ላይ የሚደርሰውን ግፍ፣ ግድያ፣ አፈና ስለሚያዩ የድርጅት አባል የሆኑትም ወደ ስደት እየነጎዱ ነው ይላሉ። እኛ ሰሞኑን የምንዘግብበት አሁን ለምሳሌ በጅቡቲ በኩል ወደ የመን የተሰደዱ በሺህዎች የሚቆጠሩ ከዚህ ከኦሮሚያ ተቃውሞ በኋላ ይመስለኛል በርካታ ሴቶች፣ ቁጥር አልጠቅስም፣ ምክንያቱም እንዳላሳንስም እንዳላበዛም፣ በሺዎች የሚቆጠሩ ግን በተለይ ሴቶች የሚደፈሩበት የሚሰወሩበት ሁኔታ ነው ያለው። ኢትዮጵያ ሰላምና መረጋጋት አለ ይባላል፣ ወጣቶቿ ይጎርፋሉ። ለምን በፍቃዱ እንዴትስ ማቆም ይቻላል? እንግዲህ ምንጩን ማድረግ ነው ለዚህ የሚያስፈልገው። የስደት ጉዳይ ቁጥር መጥቀስም የሚያስፈልገው አይመስለኝም። እኔ ራሱ ከአብሮ አደግ ጓደኞች ውስጥ አብዛኞቹ ተሰደዋል። ያልተሰደዱትም መሰደድ ይፈልጋሉ እና በሀገራችን የተማረውም ያልተማረውም አለው የሚባለውም የሌለውም ሁሉም ነው እየተሰደደ ያለው ያውም ሞትን እየተጋፈጠ ማለት ነው። አንዳንዴ በሊቢያ በረሃ፣ አንዳንዴ በውቅያኖሶች። ይህ ሁሉ እየሆነ ያለው ኦፍኮርስ አብዛኛው ስደት ከኢትዮጵያ ኢኮኖሚያዊ ነው፣ ወይም ቢያንስ ሰዎቹ የተሻለ ኑሮ ላግኝ ብዬ ነው ብለው ይሄዳሉ እና ስለዚህ የተሻለ ኑሮ ሀገሪቷ መስጠት አልቻለችም ማለት ነው። ስለዚህ ይህ እኔ የፖለቲካ ስርዓቱ ውጤት ነው ብዬ ነው የማስበው። የኢኮኖሚ ስደት በጣም እየጨመረ ነው። በሀያ አምስት አመቱ እንኳን ብንለካው እየጨመረ እየጨመረ ነው የመጣው ሴት እህቶቻችን በአረብ ሀገር እስከ ሴተኛ አዳሪነት ስራ ከተሻለ ደግሞ የቤት ሰራተኝነት ስራ ለመስራት ነው የሚሰደዱት። ሌሎቹም ወንዶቹ ራሱ በሌብነት እስከሚታወቁ ድረስ ሳውዲ አረቢያ ውስጥ ነው እየሆነ ያለው ማለት ነው። እና ምንጩ የሚመስለኝ የፖለቲካ ስርዓቱ መንግስታችን ሊገመገም ከሚገባበት ትልቁ ቁም ነገር ውስጥ አንዱ የስራ እድል ነው። የስራ እድሎች እኔ እንደውም ቅድም በአጋጣሚ የበፊት የሆነ አጋጣሚ እያነሳው ነበር እና እንደ ተመረቁ አካባቢ ከጓደኞች ጋር አንድ የህብረት ስራ ማህበር አቋቁሜ ነበር እና የዛን ጊዜ ጥልፍልፍ ዋስ እንሰጣለን የሚሉበት ጊዜ ነበረ። ጥልፍልፍ ዋስ ማለት እንግዲህ የተወሰነች ትንሽ የራሳቸው እያዋጡና፣ የማህበሩ አባላት ሌሎቹ በተሰበሰበው መሰረት መንግስት እርስ በርስ ዋስ እየሆኑ የማህበሩ አባላት የአዲስ ቁጠባና ባንክ ያበድራቸዋል። አቶ አርከበ ደጋግሞ ሲናገሩት የነበረ ነገር ነው። የበፊት ያንን እድል ለመጠቀም ስ ሞክር ግን በጣም ብዙ እንቅፋት ገጥሞናል፣ እና በኋላ ላይ እንደውም ያወቅነው የሆነ ሊግ አባል ባል ባለመሆናችን ምክንያት ነው። እና በቀጥታ ቋንቋ አልተነገረንም ነበር፣ እና እኛ ስለማናውቀው ለሚመለከተው ሁሉ የሚል ደብዳቤ ይዛችሁኑ ነበር የሚሉን ኬት ነው የምናመጣው፣ አላወቅንም ነበር በወቅቱ። በኋላ ላይ ስንጠይቅ የገባን ነገር ወይ የሆነ ነገር አባል መሆን አለብን ያንዱ ሊግ ማለት ነው፣ እና ያ ሊግ ይጽፍልናል። ስለዚህ ያንን ራሱ ይዝን ስራ ፍጠሩ የሚባሉትን ስራ ለመፍጠር እየሞከርን ነገር ግን ለዛች መነሻ የሚጠቅም ትንሽ ገንዘብ ለማግኘት እንኳን የፓርቲ ሪኮንሲሊሽን ያስፈልገን ነበር ማለት ነው እና ሁኔታዎቹ በዛ መንገድ በጣም የተወሳሰቡ ናቸው አመሰግናለሁ አንድ የመጨረሻ ጥያቄ ያለችኝ ለአብርሃ ደስታ ነው የአውሮፓ ህብረት ኢዩ በኢትዮጵያ ውስጥ ከመቶ ሺህ በላይ ስደተኞችን ለማስፈር አምስት መቶ ሚሊዮን ዩሮ መንግስት ከጀርመን መንግስት ተቀብሏል ይላሉ እኛ አድማጫችን ይህም ስደተኞችን ኢትዮጵያ ውስጥ ለማስፈር ታስቦ ነው። ስደተኞቹ ከየመን፣ ከኢራቅ፣ ከሶሪያ፣ ከኬንያ፣ ከሱዳን፣ ከኡጋንዳ፣ ከሶማሊያ፣ ከጅቡቲ እሳቸው መረጃ አላቸው መሰለኝ መሆናቸው በስምምነቱ ተጠቅሷል ይላሉ። ይህ ኢትዮጵያ ውስጥ የሚመሰረተው የኢንዱስትሪ መንደር ለሀገራችን ያለው ፋይዳ ምንድን ነው? እኔ ይላሉ ሀገራችንን ለማዳከም ይመስለኛል። እናንተ ስትመለከቱት ይሄ ፕሮጀክት ኢትዮጵያን ይጎዳል ወይስ ይጠቅማል? መጀመሪያ ስለዚህ መረጃ የለኝም። ነገር ግን በተሰጠው ነገር የኢትዮጵያ መንግስት አንድ የውጭ ምንዛሪ የሚያገኝበት መንገድ አለው እንደዚህ ስደተኞች ያሉ እንደዚህ እያደረኩ ነው እና ገንዘብ እርዳታም ወዘተ ወዘተ ይላል። ስለዚህ አንድ ገንዘብ ለማግኘት የውጭ ምንዛሬ ለማግኘት ሊጠቀምበት ይችላል ብዬ አስባለሁ። ነገር ግን የገንዘብ ስለገባ የፈለገ ገንዘብ ቢገባ ለሕዝብ በሚጠቅም መልኩ ለልማት በሚጠቅም መልኩ ሊውል የሚችለው ሕዝብን የሚወክል ለሕዝብ የሚቆረቋር መንግስት ሲኖር ነው። አሁን እንኳንም ከውጭ የመጣ ገንዘብ ራሳቸው ድሮ በተለያየ ምክንያት በተለያየ መንገድ ያገኙትን የትምት ገንዘብ እንኳን ለግላቸው እያዋሉ በየውጭ ሀገር ቤት የሚሰሩበት ምክንያት ሁኔታ ነው ያለው የሚመጣው ገንዘብ በአሁኑ ሰዓት የህወሀት ባለስልጣናት ለህዝብ ጥቅም ወይም ለሀገር ጥቅም ያውሉታል ብዬ አላስብም ለግላቸው የሚሰሩና በተለያየ አድሎ እየፈጸሙ ህዝብን ህዝብ እንዲጋጭ እያደረጉ ህዝብን የሚባዛት ብዙ በመሆናቸው ፈለገ ገንዘብ ቢኖር ጠቀሜታ ይኖረዋል ብዬ አላስብም ነ የመጨረሻ ጥያቄ ላሰማችሁ ጤና ይስጥልኝ። ቪዲዮዎች ከሜንሶታ ነው የምደውለው። ጥያቄ ለአብርሃ እና ለበፍቃዱ አቅርቡ የሚለውን ፌስቡክ ላይ አይቼ ነው። ዋናው ጥያቄ እንደ አንድ ወጣት በዚህ ጊዜ ላይ እንዴት ነው ወጣቶች ብሄር በዘለል ወይ ማንነትን ብሄርን ተኮር ካረገ የዩኒቨርሳል ቲንከር ሆን እንዲሆኑ ወይም አይዲዮሎጂ ኢንተርቴን እንዲያደረጉ አጠቃላይ የዩኒቨርሳል እሴቶችን ያዘ ስለ ሂዩማን ራይት ስለ አንድ ሰው መነካት ሰው በመሆኑ ብቻ አንድ ሰው የሚያገኛቸውን ነገሮች ከዛ ጋር በተገናኘ ወርልድ ክላስ አይዲያዎችንስ ኢንተርቴን እንዲያደረጉ መስራት አይጠብቅብንም ወይ? ምክንያቱም በሰሞኑ ባለው ሁኔታ ኮምፕሊትሊ ወጣቱ በተለይ ብሄርን መሰረት ያደረገ ነገር ብቻ ነው እያሳያለው እና እሱ እንዳለ ሆኖ ደግሞ ወጣቱ እንዴት ነው ምክንያቱም አሁን ሰባ አንድ ፐርሰንት በላይ የኢትዮጵያ ህዝብ ወደ ሰባ አንድ ፐርሰንት ከሰላሳ ዓመት በታች የሆኑ ወጣቶች ናቸው። እና ይሄ ነው ጥያቄ። በተለይ በፍቃዱ ደግሞ አንድ ከወጣቱ ምን ይጠበቃል የሚለውን አድሬስ ቢያደረግልን በዲያስፖራውም ያለው በኢትዮጵያም ያለው ወጣት ምን ይጠበቅበታል። እኝን ነገሮች ሞር እንዲያስብ፣ ከብሄር በወጣ መልኩ አጠቃላይ አይዲዮሎጂችን ኢንተርቴን እንዲያደረግ፣ ከዛ አንድ ሰው ሰው በመሆኑ ብቻ የሚደርስበትን ነገር ኦፖዞ ማድረግ የሀሳብ ነጻነት የመሰሉ ነገሮችን ልክ እንደ ብሄርም እንዲያንገበግበው ወይ ደግሞ ጎን ለጎን ኢንተርቴን እንዲያደረገው ማድረግ ምን ይጠበቃል የሚለውን ነው። ለሁለቱም ነው ወይ ጥያቄ። አብርሀ ደግሞ እንዴት ነው በፓርቲ ደረጃ ደግሞ ስታስቡት ይሄ ነገር ያሳስባቸዋል? ምክንያቱም የኢትዮጵያን ቅድም እንዳልኩ ዴሞግራፊ ወጣቱ የበዛ ነው። እንደ አንድ ፓርቲ ስታዩት ጎን ለጎን ወጣቱ ዩኒቨርሳል ቲንከር እናድርገው አትሉም ወይ? በተለይ አለም እንደዚህ በሄደችበት ሰዓት ላይ ብሔርን ብቻ ተኮር ያደረገ አካሄድ እንዴት ነው ጎን ለጎን በዚህ ደረጃ ወጣቱ እንዲያስብ ምን ምን ያስባሉ ፓርቲዎች? በፍቃዱ መጀመሪያ ከዛ አብረሃ ያለህን ሀሳብ ጨምረህ እናጠቃልላለን። በጣም ጥሩ ጥያቄ ነው ያነሳው። በመሰረቱ ይህንን ጥያቄ እንደም የዳያስፖራ ኮሚኒቲ አባል ነው በሚል ወደሱ ነው መመለስ የምፈልገው በተለይ በዳያስፖራ ያለው ወይም ከኢትዮጵያ ውጭ የሚኖረው ኢትዮጵያዊ ተሞክሮ ስላለው የሌላውን ዓለም ሁኔታ ስለሚያውቅ እና አንዳንድ ጊዜ እኛ በቡድን የተፈጸሙ የሚመስሉን በደሎችን ምናልባትም ደግሞ በየትኛውም ዓለም የፖለቲካ የጭቆና ጥበቦች ሊሆኑ ስለሚችሉ ተሞክሯቸውም እነዚህ እነዚህ ሀገሮች በተለይ ዴሞክራሲያዊ ሀገሮች ውስጥ ያሉ ነዋሪዎች እዛ ደረጃ እንዴት እንደደረሱ ያንን የብሄ ወይም የቡድን አመለካከት እንዴት ቀርፈው ወደ ሰብአዊ ልዕልና እንደደረሱ ቢያስተምሩን ፕላትፎርሙን ስላላቸው የመረጃ ምንጩም ብዙ አክሴስብል ስለሆነ ከኛ ይልቅ በተግባር የሚያዩት ስለሆነ በየትኛው መንገድ ብንሄድ የትኛው ተሞክሮ የተሻለ እንደሚያዋጣን ቢነግሩን እና የሆነ ፕላትፎርም ፈጥረው እንደሚወያይድልም ቢሰጡና ተሞክሮ ቢያካፍሉም በጣም አሪፍ ነው። እዚህ ሀገርም እንደዚህ አይነት ነገሮች መሞከር አለባቸው። ምክንያቱም መጽሐፍቱም አለ ኢንተርኔቱም እንደዛሬው ባይሆን ባለችው መጠን የራሱ አክሰስ አለው። ስለዚህ እኛም የየራሳችን ኃላፊነት አለብን። ሰብአዊ መብት ለየትኛውን ቡድን ያላድሎ ሊሰጥ የሚገባ ነገር ና ሰው ከሁሉም በላይ ክቡር ከቡድኑም በላይ ክቡር የሆነ ልዑል ፍጡር መሆኑን ማስተማር ና መማር አለብን። ለዚህ ግን መንግስትም ሊተባበረን ይገባል እና በእኔ በኩል እኛ ሀገር መንግስት ይህንን እድሉን የሰጠን አይመስለኝም እንድንማማር ምክንያቱም ሲቪል ሶሳይቲዎች ያለባቸውን የአቅም እጥረት እናውቋለን እና የሲቪል ሶሳይቲ ህጉን ሪስትሪክት ያደርጋል። ስለዚህ በብዛት ይህንን ወደዛ ነው ቀር እንደዚህ አይነት ነገሮችን በመገናኛ በተገኘው አማራጭ በሙሉ እንዲያስተሉ ዲያስፖራዎች ከኛ የበለጠ ኃላፊነት አለባቸው ብዬ እገምታለሁ። እሺ፣ በጣም አመሰግናለሁ አብርሃ። በመጀመሪያ ያለው ስርአት የኢህአዴግ ስርአት እኩልነት ማስፈን ባለመቻሉ ነጻነት ባለመፍቀዱ አድልዎ ባለማስወገዱ ምክንያት ብዙ በደሎች፣ ጭቆናዎች ተፈጸሙ ከዛ ህዝቡ መረረው። ብሶቱን ወደ መግለጽ ሄደ። አሁን ያለው ነገር ስሜት መሰረት ያደረገ ዝም ብሎ የተበተነ ተቃውሞ ነው። ብሶት ፈንድቶ ነው እንጂ የወጣቱ እንቅስቃሴ መሪ ያለው አይደለም። እየተመራ አይደለም። እየተደራጀም አይደለም። ስለዚህ ዝም ብሎ ተበትኖ ነው እየተንቀሳቀሰ ያለው። መሪ ከሌለው፣ አደረጃጀት ከሌለው፣ የሚያደራጅ ከሌለው፣ አቅጣጫ የሚያሳይ ከሌለ ያወጣቱ ወደ የብሄሩ መበተን አይቀርም በስሜት የይሄ ራሱን ብሄር ማስቀደሙ ወይም ደግሞ በዛ ትክክል መስሎ ሊሰማው የሚችለው ያ ስሜት መሰረት አድርጎ ስለሆነ በዛ መንቀሳቀሱ አይቀርም። ይሄ ችግር አንደኛ ኢህአዴግ አፍኖ ስላቆየው ነው። ሁለተኛ ደግሞ እነዚህ ወጣትም እየተቃወሙ ያለውን ወጣት መምራት የሚችሉ ማደራጀት የሚችሉ አቅም ያላቸው ሰዎች የማጥላላት ስትራቴጂን ፈርተው የተደበቁበት ሁኔታ ነው ያለው እነዚህ ሊመሩ ይችላሉ ተብለው የሚታሰቡ ሰዎች ከፖለቲካ ወጥተው ነው ያሉ፣ የእኔ ግምት። ስለዚህ እነዚህ ሀሳብ ማመንጨት የሚችሉ አይዲዮሎጂ ማመንጨት የሚችሉ ጥሩ መሪነት መስጠት የሚችሉ ሰዎች ከፖለቲካው ስለተገለሉ አሁን ስሜት ብቻ ይዞ በስሜት የሚንቀሳቀስ ወጣት መሪ ያጣ ወጣት ነው ያለው። መሪ ያጣ ህዝብ ነው ያለ ነው። አሁን ለውጥ ይፈልጋል፣ ነጻነት ይፈልጋል፣ ሁሉም ይፈልጋል። ነገር ግን ወደ ለውጥ የሚመራ ሊወስደው የሚችል ወይም ደግሞ ነጻነት ለማግኘት ሊረዳው የሚችል መሪ አጥቶ ወደ በየራሱ መንገድ ብሔርን ምክንያት እያደረገ፣ ቋንቋን ምክንያት እያደረገ፣ ሌላ ሌላ አፒሌሽኖች ምክንያት እያደረገ እየተንቀሳቀሰ ነው ያለው። ስለዚህ እኛ ያሰብነው አሁን ያለው ህዝባዊ ተቃውሞ ዲስፕሊን ኖሮት ተደራጅቶ ስርዓት ባለው መንገድ በሰላማዊ በሆነ መንገድ መሪነት ተሰጥቶት ኢህአዴግን ለድርድር እንዲዘጋጅ ወይም እንዲደራደር እንዲገደድ ለማድረግና በሰላማዊ መንገድ የስልጣን ሽግግር ተፈጽሞ ከኢህአዴግ የተሻለ ስርዓት የምንገነባበት የኢትዮጵያን አንድነት የሚከበርበት የሚጠበቅበት የሕዝቦችን የኢትዮጵያውያን ደህንነት የሚጠበቅበት ስርዓት ለመገንባት ነው እያሰብን ያለ ነው። ስለዚህ አጠቃላይ የወጣቱን የተበታተነ ስሜት ወደ አንድ ለማምጣት አይዲዮሎጂ መሰረት ያደረገ አስተሳሰብ ይዘን አደረጃጀት ይዘን ለመንቀሳቀስ ነው ያሰብ ነው። አብርሃ ደስታ የተቃዋሚው አረና ትግራይ ስራ አስፈጻሚ ኮሚቴ አባል የፖለቲካ ታጋይ፣ የሶሻል ሚዲያ ላይ ብዙ ጊዜ ሀሳብህን የምትገልጽ እጅግ አርጌ ነው የማመሰግነው። እንዲሁም በፈቃዱ ሀይሉ ከዞን ዘጠኝ የጦማሪያን መስራች አባላት አንዱ ገጣሚ ደራሲ ወጣቶች በጣም ነው የማመሰግናችሁ። የቅዳሜ ምሽት ፕሮግራማችን ተጋምሷል። በ19 በ22 እና በ25 ሜትር ባንድ ላይ ነው የምታገኙን። እንዲሁም በናይል ሳት አብራችሁን እንድትቆዩ በድጋሚ ጋብዛለሁ። አሁን መስመሩን ለሙዚቃ ቃና አዘጋጅና አቅራቢዋ ለጽዮን ግርማ ለቃለሁ። መልካም ቆይታ Já, እንደምናመሻችሁ፣ እንደምንሰነበታችሁ ውድ የሙዚቃ ቃና አድማጮች የሙዚቃ ቃና ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል ዘወትር ቅዳሜ በዚህን ሰዓት ወደ እናንተ የሚደርስ የሙዚቃ ፕሮግራም ነው። የሙዚቃ ምርጫችን በውጭ ሀገር ቋንቋ የተሰሩ በተለይም በእንግሊዝኛ ቋንቋ የተዘፈኑ ዘፈኖች ተመርጠው ወደ እናንተ አድማጮች ጆሮ የሚደርስበት ፕሮግራማችን ነው። አብሬያችሁ የማመሻው ጽዮን ግርማ ነኝ። አብራችሁኝ ቆዩ። ትሁለት ሁለት ድምፃውያን በአንድ ዘፈን ላይ እኩል ተሳትፎ ኖሯቸው የሚያቀነቅኑት ነው። ዱዌት በመሳሪያ ብቻ ለሚቀነባበር ሙዚቃም ያገለግላል። ሁለት ሰዎች በአንድ ፒያኖ ላይ አብረው ሲሰሩ ፒያኖ ዱዌት ይባላል ወይም ፒያኖ ፎር ሃንድ ሲሉታል። ሞዛርት በወጣትነቱ ጊዜ ከእህቱ ማርያን ጋር በ1765 ዓ ም የመጀመሪያውን የዱዌት ስራቸውን አቅርበው እንዳስጀመሩ መረጃዎች ያስረዳሉ። እኔ ለዛሬ በቅብብል የተዘፈኑ ዘፈኖችን መራርጫለሁ። ማርቪንጌ እና ታሚ ቴርል በ1967 ዓ ም ኤንት ማውንቴን ሃይ ሲሉ ያቀነቀኑ ትልጋብስ Listen, baby. right wow. ከማርቪን ጌይና ታሚ ወደ ዶሊ ፓርተንና ኬን ሮጀርስ በጋራ ወዳቀነቀኑት ዜማ አሻገራለሁ። ዶሊና ኬን በጋራ በመሆን በመድረክ ስራዎቻቸው በርካታ ተመልካቾቻቸውና አድናቂዎቻቸውን ሲያስደምሙ የኖሩ ተወዳጅ ድምጻውያን ናቸው። በ1983 ዓ ም አይስላንድስ ኢንደስትሪም በማለት ያቀነቀኑትን ተጋበዙ። አይስላንድስ ኢንደስትሪም There was peace I know. I set out to get you with a fine tooth comb. I was soft inside. There was something going on. You do something to me that I can't explain. Hold me closer and I feel no. አሁን ደግሞ ወደ ሁለት ድምጸ መረዋ እንስት ድምጻውያን ዜማ ልውሰዳችሁ። ዊትኒ ዩስተን ና ማርያ ኬሪ በጋራ ወዳቀነቀኑት ዜማ። ዊትኒ ና ማሪያ ይህን ዜማ በጋራ ከማቀንቀናቸው ከስምንት አመታት በፊት ዊትኒ በየቀረበችባቸው የቴሌቪዥን ጣቢያዎች ላይ ስለ ማሪያ የምታስበውን ስትጠየቅ፣ ስለ እሷም ምንም አላስብም አስቤም አላውቅም ስትል ለማሪያ ደንታ እንደሌላት በመግለጽ ትመልስ ነበር። ከስምንት አመታት በኋላ ግን ሁለቱ ድምጻውያን በጋራ ሆነው እየተቀባበሉ ለማቀንቀን በቁ። የልብ ጓደኛሞች እንደሆኑም ይናገሩ ነበር። ዊትኒ በሞት እስክታልፍ ድረስ ማሪያ ና ዊትኒ በ1998 ዓ ም ወን ዩ ብሊቭ ሲሉ ያቀነቀኑትን ተከታዩ ምርጫ ይል አድርገው We are 1998 ወደ 1987 ልመለስና አሪታ ፍራንክሊን ከጆርጅ ማይክል ጋር በመሆን ያቀነቀኑትን አይ ኒው ዩ ወር ዌቲንግ ፎር ሚ ዜማ ተጋበዙልኝ። አርኬሊን የመጨረሻ ዜማ አድርጌ ልሰናበታችሁ አይ አም ዮር ኤንጅል ይሉናል። ሲሊንዲዮና አርኬሊን በ1998 ዓ.ም በጋራ ባቀነቀኑት ዜማ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በሙዚቃ ቃና ዝግጅት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ሳምንት በሌሎች ምርጥ ምርጥ ዜማዎችን መራርጬ ወደ እናንተ ለማድረስ ቃል እገባለሁ። ለዛሬው በሲሊንዲዮንና ና አርኬሊ አያም ዩር አንጅል ሰናበታችሁ። ደህና ደሩ። አሁን የዜና ማጠቃለያ እናነባለን። ፑንትላንድ ያሉት የሶማሊያ ክልላዊ ባለስልጣኖች በያዝነው ሳምንት እስላማዊ መንግስት ነኝ በሚለው ቡድን ደጋፊዎች የተያዘችውን ከተማ እናስመልሳለን ብለዋል። የክልሉ ፕሬዚዳንት ዶክተር አብድወሊ ወሊ መሐመድ አሊ አማጽያኑን እናስወጣቸዋለን ሲሉ ስብሰባ ላይ ቃል ገብተዋል። የጽንፈኛው ቡድን ደጋፊዎች ከአለምንም መከላከል ነበር ኳንዳ ላይ የተባለችውን ከተማ የያዙት። ማይዱጉሪ በተባለችው በሰሜን ምስራቅ ናይጄሪያ በምትገኘው ከተማ ዛሬ ማለዳ በተካሄዱ ሁለት የአጥፍቶ መጥፋት ጥቃቶች ቢያንስ ዘጠኝ ሰዎች ተገድለው 24 ቆስለዋል። ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድን ከሰባት ዓመታት በፊት አመፅ የጀመረባት ከተማ ነች። የዩናይትድ ስቴትስ የምርመራ ቢሮ ስራ አስኪያጅ ጄምስ ኮሚ ባለሥልጣኖች በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ዴሞክራቷ ሂላሪ ክሊንተንን የውጭ ጉዳይ ሚኒስተር እያሉ የግል የኢሜይል አሰራራቸውን እንደገና እያዩ ነው ማለታቸው ነቀፌታ አስነስቷል። የምርመራው አገልግሎት በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ሂደት ውስጥ ጣልቃ እየገባ ነው የሚል ነው ነቀፌታው። ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው የቅዳሜ ምሽት ፕሮግራም እዚህ ላይ ያበቃ። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አብራችሁን ስላመሻችሁ እናመሰግናለን። በሰላም እደሩ።